በመጪው የኢትዮጵያ ስድስተኛው ሀገር አቀፍ ምርጫ ባልተሟላ መንገድም ቢሆን የተለያዩ የቅድመ ዝግጅት ስራዎችን እየሰሩ መሆናቸውን በምርጫው የሚሳተፉ ፓርቲዎች ገለጡ። አስቴር ምስጋናው የአንዳንዶቹን አመራሮች አነጋግራ ተከታዩን አድርሳናለች። የተፎካካሪ ፓርቲ አመራሮች ስድስተኛው ሀገራዊ ምርጫ ነጻ ተአማኒና በሕዝብ ዘንድ ተቀባይነት ያለው እንዲሆን እየሰሩ መሆኑን ገልጸዋል። የአማራ ዲሞክራሲያዊ ንቅናቄ አብን ምክትል ሊቀመንበርና የምርጫ ጉዳዮች ኃላፊ አቶ ይሱፍ ኢብራሂም እንዳሉት አብን በችግር ውስጥ ሆኖም ቢሆን ዘንድሮ ለሚካሄደው ሀገራዊ ምርጫ የተሻለ ተወዳዳሪ ለመሆን እየሰራ መሆኑን ገልጸዋል። አብን ምርጫው ከመካሄዱ በፊት ሀገሪቱ ያለችበትን አስቸጋሪ ሁኔታ በመረዳት ብሔራዊ ውይይትና ድርጅ እንዲቀድም ህገ መንግስት እንዲሻሻል እና የመዋቅር ክለሳ እንዲደረግ ፍላጎት ቢኖረውም ጥረታቸው አለመሳካቱን አቶ ዩሱፍ አስታውቀዋል። የምርጫውን ዝግጅት አስመልክተው ፓርቲው ለምርጫው የሚሆኑ ሰነዶችን በባለሙያዎች የተገመገሙ ማኒፌስቶ እና የፖሊሲ ስራዎችን ማጠናቀቁን አብራርተዋል። አብን ያለውን ምርጫ ከነ ተግዳሮቶቹ ከነ ችግሮቹ የበጎ ሀይሎች ቅንጅት የሚፈጠርበትን ሁኔታ በመፍጠር እንደ መልካም አጋጣሚ በመቁጠር ያለውን የኢትዮ በተቀናጀና ና በተጠናከረ መልኩ ለመግፋት እንዳስችል እንደመነሻ ነው ያየው ና ከምርጫው በፊት በርካታ ችግሮች መኖራቸው ሀገሪቱ የነበረችበት አዘቅትም ሰፊ መሆኑን በመረዳት ብሔራዊ ውይይትና ድርድር እንዲኖር ፍላጎት ነበረው። ያ ያው አልተሳካም። ወደ ምርጫ ማዕቀፍ ውስጥ ገብተናል። ብዙ ነገሮች ሳይስተካከሉ፣ የህገ መንግስት ለውጥ ሳይኖር፣ የመዋቅር ክለሳም ሳይኖር፣ ዘላቂና መሰረታዊ የፖለቲካ መደላድል ሳይሰራ ነው ወደ ምርጫው የተሄደው። ሆኖም ያለውን ነገር ጨብጠን የተሻለ የፖለቲካ እንቅስቃሴ በቀጣይ ለማድረግ የሚያስችል ሰፊ የፖለቲካ ስራዎችን እየሰራን ነው ያለ ነው። የሰነድ ዝግጅቶችን አጠናቀናል። የማኒፌስቶ ዝግጅትም ተጠናቋል። በባለሙያዎች ትችት ተደርጎ የፖሊሲ ስራዎችም ተጠናቀዋል። መዋቅሮቻችንን ፈትሽን አጠናክረን፣ አባላቶቻችንንም ተገቢውን የምርጫ ቦርዱን መመሪያዎችም ሁሉ ስልጠና ሰጠን አጠናቀናል። እጩዎችን መልምለን የምዝገባ ስራዎች ላይ ነው አሁን የሚገኘው ማለት ነው። ለዚህ ምርጫ ገዢ ፓርቲ እገዛ እያደረገላቸው መሆኑን የተጠየቁት አቶ የሱፍ ገዢ ፓርቲ በዚህ ወቅት ተፎካካሪ ፓርቲዎች ተቀራርበው በመስራት ችግሮች ሲፈጠሩን በሰለጠነ አግባብ መፍታት የግድ መሆኑን ጠቅሰው፣ ይህ እንዲሆንም አብን መንግስትን እያሳሰበ እንደሚገኝ ተናግረዋል። አሁን የኢትዮጵያ ፖለቲካ በተለመደው በቆየው ነባራዊ በሆኑ የስልጣን ግብግብና በእኛና በእነሱ ፖለቲካ የታጠረ ነው። የዜሮ ድምር ፖለቲካ እንደመሆኑ መጠን ሀገርን ወደፊት ለማሻገር ያለመ ያነገበረ አየለው። እንግዲህ አብዛኛው የኢትዮጵያ ችግር በመንግስት መዋቅር ውስጥ የሚፈጸም ነው። አሁን ተገቢውን የፖለቲካ አድማስ ለማስፋትም በቂ የሚባል እንቅስቃሴ የሚያደረገ አይደለም። የመንግስትን ይባስ ብሎ እንደውም የማጠልሸት የማሳነስ፣ የማንቋሸሽ ፖለቲካ ነው እያራመዱ ያሉት። እስኪ በእናንተ በኩል ምርጫው ሰላማዊ እንዲሆን ምን ስራ እየተሰራ ነው? ኢትዮጵያን ወደ ተሻለ ምዕራፍ ለማሸጋገር በአብዛኛው ውድድር ላይ መሰረት ያደረገ ፉክክሩም ቢሆን መርህ ተኮር ህግ መሰረት የሚገዛ መጠን አለበት ብለን ነው የምናምነው። እኛ ራሳችን እንደዚህ ኮሚት አድርገን ነው እየተንቀሳቀስ ነው ያለን። ከዛሬ ሁለት አመት በፊት የአንድ ተፎካካሪ ፓርቲ አመራሮች መጠው እዚህ ደጋፊዎቻቸውን ና አባሎቻቸውን ለማወያየት ፈልገው ነበር። ግን ደግሞ በወቅቱ ያዩትም ሰዎች እንደተናገሩ፣ ሌሎች ሰዎች ማስተያየት እንደሰጡት የአብን ደጋፊዎች ወደዚህ ክልል የዚህ ፓርቲ አመራሮች መግባት የለበትም በማለት ሁከት የፈጠሩበት ሁኔታ አለ እና እንደዚህ አይነት ክስተቶች እንዳይፈጠሩ በእናንተ በኩል እየተደረገ ያለው ነገር ምንድን ነው? Я тоже не хочу የምናስታውሰው ነው። ባህር ዳር ከተማ ላይ ተፈጽሞ የነበረውን ችግር እኔም አስታውሰዋለሁ። ሁላችንም የምንረሰው አይደለም። ያ ጉዳይ ግን ወይም ያ ችግር የተፈጠረው ባብን አይደለም። ይህን አረጋግጥል። ጉዳዩን ለማጣራት ሞክረናል። መረጃዎችን ለመሰብሰብ ሞክረናል። ጉዳዩ ከኢዜማ በፊት አሁን ኢዜማ ላይ በዋናነት የተሳተፉ ያሉ አመራሮች ቀደም ሲል በሰር ወያኔ እንቅስቃሴ ውስጥ ከሀገርም ውጭ ሆነው ወታደሩ ባሰማርጡ የትትክትክል ሲመሩ የነበሩ አካላት እንደነበሩ ነው እና እነዚህ አካላት ወደ ሀገር ውስጥ

ወታደሮቻቸው ዲሞቢል ላይ ሲደረጉ በተገቢው ሁኔታ አሰማርተዋቸው የነበሩትን ወታደሮች ወደ ህዝቡን የሚቀላቀሉበትን አግባብ መፍጠር አልቻሉም እና ከፍተኛ ቅሬታ በራሳቸው አባላት ነበሩ። በአብዛኛው ደግሞ በትጥቅ ትግሉ አሰማርተቸው የነበሩ እና ከፍተኛ ቅሬታ የነበሯቸው ባህር ዳር፣ ጎንደር ያሉ የአማራ ልጆች ነበሩ እና በዛው በቱሪስታቸው መካከል በተነሳ ችግር እንደተፈጠረ ነው እና ወረታ ላይ ካምፕ ሁሉ ውስጥ አስቀምጠዋቸው ከአውሮፓ ህብረት ከተለያየ አካላት በመንግስት በኩሉም የተደረጉ ድጋፎች ድጋፎችን አመራሮቹ እራሳቸው ከመጠቀም አልፎ እኛን ድጋፍ አላደረጉልንም፣ ወደ ሰላማዊ ህይወታችን እንድንመለስ አላገዙንም በሚል እርስ በርስ የነበረ ጅጌጦ ቅራኔ ነበረና፣ ባህር ዳር በሚንቀሳቀሱበት ጊዜ አመራሮቹ በሌላ ፓርቲ በኋላ በመሰረት ፓርቲ ስራዎችን በሚያከናውኑበት ጊዜ የተፈጠረ ችግር ነው። ከአብን ጋር ፍጹም የሚያገናኘው ነገር የለም። ፓርቲያቸው ለመጀመሪያ ጊዜ ለሚያደርገው ምርጫ ከወዲሁ አስፈላጊውን ዝግጅት እያደረገ መሆኑን የገለጹት ደግሞ የአዴህሃን ሊቀመንበር አቶ ተስፋውን አለምነ ናቸው። ፓርቲያቸው ለምርጫ ቅስቀሳ የሚሆን ማኒፌስቶ ማዘጋጀቱን ጠቅሰው ተወዳዳሪ እጩዎቹን በመመልመል የማስመዝገብ ስራ እየሰሩ መሆኑን ተናግረዋል። መንግስት እስካሁን ድረስ ለፓርቲያቸው ያደረገው ድጋፍ ባይኖርም የፋይናንስና መሰል ድጋፎችን በቀጣይ ያደርጋል የሚል እምነት እንዳላቸው ጠቅሰዋል። በፖለቲካ እንቅስቃሴያቸው በኩል ብዙ ችግሮች እንዳልገጠማቸው የገለጹት ችግሮች ሲያጋጥሙም ፓርቲው በመነጋገር እየፈታቸው መሆኑን ተናግረዋል። ሀገሪቱ አሁን ባለችበት ተጨባጭ ሁኔታ ምርጫ ሲያካሄዱ ተገቢ ነው ብለው ያምናሉ ተብለው ለቀረበላቸው ጥያቄም፣ ሀገሪቱ ችግር ውስጥ ብትሆንም አቅም ያለው ዲሞክራሲያዊ መንግስት ለመገንባት ምርጫ መካሄድ የግድ ነው ብለዋል። በኛ እምነት ዲሞክራሲያዊ መንግስት ያስፈልጋል። ችግሮች ሊቀረፉ የሚችሉት ዲሞክራሲያዊ መንግስት ሲኖር ነው። ዲሞክራሲያዊ መንግስት እንዲኖር ደግሞ ምርጫ ያስፈልጋል የሚል እምነት አለን። አሁን እዚህም መዛም ያሉ ዘርፈ ብዙ ችግሮች ሀገራችንን ጭንቀት ውስጥ ወይም ከፍተኛ ስጋት ውስጥ ከቷታል። ግን እነኚህ ስጋቶች እንዴት ይፈታሉ ብለን ካሰብነ እነኚህን ስጋቶች ይፈታልኛል የሚለው የኢትዮጵያ መምረጥ ኢትዮጵያ ህዝብ መወከል መቻል አለበት። ስለዚህ ምርጫ በስጋቶች ቀጠና ውስጥ ቢሆን ማካሄድ መቻል አለብን። ያ ማለት ምናልባት አሁን ድንበር አካባቢ የሚነሱ በጣም ወሳኝና አንገብጋቢ የሆኑ ጉዳዮች እንዳሉ ሆነና ጣዳፊ ቢሆኑም ምርጫም ግን ያሉትን ችግሮች በዘላቂነት ኢትዮጵያ ወዴት ትሄዳለች፣ ህዝብ የሚወክለውን አካል መምረጥ መቻል አለበት። የሚወክለውን አካል መምረጥ ካልቻለ ለችግሮቹ አልፈታልኝም ብሎ መጠየቅ አይችልም። ስለዚህ ወደ ሌላ ችግር ውስጥ ነው ሌላ ብጥብጥ ውስጥ ነው የሚያስገባ። ስለዚህ ምርጫ ሰላማዊና ዲሞክራሲያዊ ከሆነ መንገድ መካሄድ መቻል አለበት። ምርጫ በራሱ ግብ አይደለም በእኛ እምነት። ነገር ግን ምርጫው ሰላማዊና ዲሞክራሲያዊ ከሆነ አሁን ያሉትን ችግሮች እና ስጋቶች የመቅረፍ እድሉ ይኖረናል። ሌላው ቀርቶ በዋናነት ደግሞ ህዝብ አምኔታ የሚጥልበት መንግስት መመስረት ይቻላል በድምሱ። ስለዚህ አንድ የሆን ምርጫ ያስፈልጋል የአማራ ክልል ብልጽግነት ጽህፈት ቤት ኃላፊ አቶ አብርሃም አላኝ በበኩላቸው ከሰሞኑ ለሀገሪቱ የዜና ወኪል በሰጡት መግለጫ ስድስተኛው ሀገራዊ ምርጫ ነጻ ተአማኒና በህዝብ ዘንድ ተቀባይነት ያለው እንዲሆን እየተሰራ ነው ብለዋል። በሀገሪቱ ከዚህ ቀደም የተካሄዱ አምስት ምርጫዎች በሀሳብ ደረጃ ዲሞክራሲያዊና ሁሉን አቀፍ ተቀባይነት ያላቸው ሲሆኑ በተግባር ግን ተግዳሮት የነበረባቸው እና ለይስሙላ የተካሄዱ እንደነበሩም አቶ አብርሃም ተናግረዋል። የዘንድሮ ስድስተኛው ሀገራዊና ክልላዊ ምርጫ የኢትዮጵያን መጻኢ ተስፋ ግብ አድርጎ የሚካሄድበት በመሆኑ ልዩ ትኩረት ተሰጥቶታል ያሉት አቶ አብርሃም የዘንድሮ ምርጫ በለውጡ ማግስት የሚካሄድ በመሆኑ ሕጎች የተሻሻሉበትና የዲሞክራሲ ተቋማት ራሳቸውን ችለው እንዲቆሙ የተደረገበት መሆኑንም ልዩ ያደርገዋል ብለዋል። ብልጽግና ፓርቲን በመወከል ከአማራ ክልል ለሕዝብ ተወካዮችና ክልል ምክር ቤቶች የሚወዳደሩ እጩዎችን የመመልመልና የምርጫ ምልክቱንና ማኒፌስቶውን የማስታወቅ ስራዎች እየተከናወኑ መሆኑንም አመልክተዋል። ብልጽግና ፓርቲ በክልሉ ከሚንቀሳቀሱ ተፎካካሪ ፓርቲዎች ጋር የመግባቢያ ሰነድ በመፈራረም ጭምር ስራዎችን በጋራ የመስራት እንቅስቃሴ መጀመሩንም ኃላፊው ተናግረዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር